ዛሬ ወደ ሲኒማ ቤት ትሄዳለህ? አርብ ስለሆነ ምናልባት እሄድ ይሆናል። ነገ ማለዳ ወደ ቢሮ ይሄዳሉ? ምናልባት እሄድ ይሆናል። ነገ ጠዋት አንተና ባለቤትህ ምን ትሰራላችሁ? ምናልባት እንንሸራሸር ይሆናል። ወደ መናፈሻ መሄድ ማን ይፈልጋል? ተማሪዎች ይሄዱ ይሆናል። ከዚህ በፊት ተራራ ይተሻል? ከዚህ በፊት አላየሁም። ምናልባት ወደፊት አይ ይሆናል። ትናንት እዚህ ዝናብ ዘነበ ትናንትና አልዘነበም ምናልባት ዛሬ ዘንብ ይሆናል ትናንትና ለምሳ የበላችሁት ወጥሩ ነበር አዎ ጥሩ ነበር ነገር ግን የዛሬው የተሻለ ጣዕም ይኖረው ይሆናል አቶ ለማን ታውቀዋለህ እኔ አላውቀውም። ምናልባት ወይዘሮ አልማዝ ታውቀው ይሆናል። ተማሪዎች ወደ አሜሪካ ለመሄድ ይስማሙ ይመስልሃል? ምናልባት ይስማሙ ይሆናል። ወይዘሮ ጥሩነሽ ለምን የአሜሪካ መኪና ገዛች? ገንዘብ ይኖራት ይሆናል። ወይዘሮ ጥሩ ነች ትምህርት ቤት ብትገባ ጥሩ ይመስልሃል? ምናልባት ጥሩ ይሆናል። ከዚህ በፊት እዚህ ቦታ መጥታችሁ ነበር? ምናልባት መጥተን ይሆናል። ወደ አዲስ ከተማ ትሄዳላችሁ? ምናልባት ልብሳችንን ለብሰን እንሄድ ይሆናል። የአቶ ዮሀንስን ባለቤት ወደ ውጭ ጉዳይ ሚኒስቴር ትወስዷታላችሁ? ምናልባት እንወስዳት ይሆናል። ዛሬ ማታ ወደ ሆቴል ትሄዳላችሁ? ምናልባት ሄደን ሙዚቃን ሰማይ ይሆናል። ወደ ሲኒማ ቤት ለምን ሄዱ? ምናልባት ሲኒማውን ወደውት ይሆናል። አሳላፊው ለምን ለማን ወደደው? ጉርሻ ሰጥቶት ይሆናል። አስተማሪዎች በገንዘባቸው ምን ያደርጉበታል? በጣም ጥሩ ቤት ይገዙበት ይሆናል። ጥሩ ስራ በመስራት ምን ታገኛላችሁ? ምናልባት ወደ አሜሪካ እንሄድ ይሆናል? መኪናውን ለምን ሰጣት? ምናልባት ስምምነት አድርገው ይሆናል? እናትና አባትህን ለማየት ወደ አገርህ መቼ ትሄዳለህ? ለፋሲካ በዓል ሄድ ይሆናል። ወይዘሮ ጥሩነሽ ገንዘብ ለምን ያስፈልጋታል? ለልጇ ኮት ለማሰፋት ይሆናል። ትናንትና ዝናብ ዘነበ? የለም፣ አልዘነበም። አሜሪካ በጣም ብርድ ነው? አዎ፣ በጣም ብርድ ነው፣ ግን ይለመድ ይሆናል። ተማሪዎች ለምን እ ቤታቸው አልነበሩም? ወደ ትምህርት ቤት ሄደው ይሆናል። ሲኒማ በስንት ሰዓት ያልቅ ይመስልሻል? በአራት ሰዓት ያልቅ ይሆናል። አቶ ለማ ሚስት አገባ? የለም፣ እስካሁን አላገባም። ምናልባት በዚህ አመት ያገባ ይሆናል። አስተማሪዎች የት አሉ? እቃ ለማምጣት ወደ አዲስ ከተማ ሄደው ይሆናል። ለምን አዲስ መኪና ለመግዛት ትፈልጋለች? ምናልባት አስፈልጓት ይሆናል። የውጭ ጉዳይ ሚኒስትሩ ለምን ቤተ ክርስቲያን አይሄዱም? ለመታወቅ አይፈልጉም ይሆናል። አልማዝ ዛሬ በስልክ ለምን አልጠራችኝም? ስልኩን አላስቀጠለችም ይሆናል። ተማሪዎች በስንት ሰዓት ልብሳቸውን ይለብሳሉ? እስከ አምስት ሰዓት ልብሳቸውን ይለብስ ይሆናል። አልማዝ ጥሩነሽ ቤት ውስጥ ብትሠራ ምን ታገኛለች? ጥሩነሽ ሙሉ ልብስ ትገዛላት ይሆናል። አልማዝ ቤት ውስጥ ምን ትሰራለች? ወደ ሲኒማ ለመሄድ ትዘጋጅ ይሆናል። ከበደን ለምን አሁን አትጠራውም? በቤት ውስጥ አይኖር ይሆናል። ወደ ቤታችሁ ለመሄድ በስንት ሰዓት ትዘጋጃላችሁ? ከሀያ ደቂቃዎች በኋላ እንዘጋጅ ይሆናል። ትምህርት ሚኒስትርን ማን ያውቀዋል? መካከለኛው ልጅ አውቀው ይሆናል። ዛሬ ወደ አገሮ ደብዳቤ ይጽፋሉ? ምናልባት አንድ አጭር ደብዳቤ ጽፍ ይሆናል። ወንድምሽ መቼ ይመጣል? ገና ሁለት አመት ይቆያል። ለማ ምን ጊዜ መጣ? ገና አሁን መጣ። አሁን ገና ወደ ቤት መሄድ አለብህ። አው ሄጄ እመለሳለሁ። እንግዶች ገና አልበሉም። ገና ናቸው። ምሳህን የበላህ? ገና አሁን ነው። አሁን ነው። ማን ነው? ገና አሁን ቆንጆ ልጅ አየሁ ያለ ለማ ነው። ገና ገንዘብ ሳታገኝ ለምን መኪና መግዛት ፈለግክ? መኪና ማግኘት በጣም ስለ ፈለግኩ ነው። ገና ወደ ትምህርት ቤት ትሄዳለህ? አዎ ገና እሄዳለሁ። ገና ምሳ ትበላለህ? ገና እበላለሁ። ወደ አዲስ አበባ መሄድህን መቼ ነገሩህ? ገና አሁን ሰማሁ። ለማ ሚኒስትሩን አገኛቸው? የለም ገና ይጠብቃል። የላኩልህን ደብዳቤ ገና አላነበብከውም? ገና ነኝ። ስራውን ገና አልጀመርህም? ገና ነኝ። ገና ወደ ሲኒማ ቤት መሄድ ትፈልጋለህ? አዎ እፈልጋለሁ። ተማሪዎች ወደ ቤታቸው ሄዱ? አዎ፣ ገና አሁን ሄዱ። ገና እዚህ ትቆያላችሁ? አዎ እንቆያለን። ለጥያቄው ገና መልስ አልሰጠህም። ገና ነኝ።